ዝምታቸውን በመስበር አደባባይ የወጡት የቀድሞ የዩናይትድ ስቴትስ ፕሬዝደንት ጆርጅ ደብሊው ቡሽ በሀገሪቱ የሚታየውን ፖለቲካዊ ወገንተኝነትና አድላዊነት አጋለጡ። ቡሽ በኒውዮርክ፣ የቀድሞ ፕሬዝደንት ባራክ ኦባማ ደግሞ በቨርጂኒያ ንግግሮቻቸው የወቅቱን ፕሬዝደንት ዶናልድ ትራምፕን በስም አይጥቀሱ እንጂ ትራምፕ በየጊዜው በትዊተር በሚያስተላልፉት የመከፋፊያና የአድሎ ንግግር ላይ ያነጣጠረ እንደሆነ ነው ንግግሮቻቸው የተስተዋለው። ማይክል ብራውን ነው ይህን ዘገባ ያጠናቀረው፣ አዲሱ ያቀርበዋል። የቀድሞው ፕሬዚዳንት ቡሽ ፕሬዚዳንት ትራምፕ ወደ ዩናይትድ ስቴትስ የሚገቡ ስደተኞችን ለመገደብ የወሰዱት አቋምና ዓለም አቀፍ የንግድ ስምምነትን ያለ መቀበል አቋማቸውን ተችተዋል። በየጊዜው የሚታየው የጭካኔ አካሄድ ወደ አንድነት የሚያመጣን ሳይሆን ልዩነቶቻችንን የሚያሰፋ ሆኖ ነው የተገኘው። ብሄርተኛነት ወደ ዘረኝነት እየተቀየረ ነው። ኢሚግሬሽን ለአሜሪካ ያመጣውን ጉልህ ለውጥ የዘነጋን ይመስላል። በዓለም አቀፍ ንግድና በነጻ ገበያዎች ላይ ያለን መተማመን በግልጽ ሲያሽቆለቁል ይታያል። ከአሁኑ ፕሬዚዳንት ትራምፕ ቀደም ብለው የነበሩት ባራክ ኦባማም ቨርጂኒያ ውስጥ ለአንድ ተመራጭ ባደረጉት የድጋፍ ንግግር የማንንም ስም ትራምፕን በስም ሳያነሱ ማለት ነው የሚስተር ትራምፕን ጎዶሎ ጎን እንዲህ ገልጸውታል። ዛሬ ሰዎች በሚያዩትና በሚሰሙት ነገር ሁሉ ተደሳች አይደሉም። በይፋ የሚታወቀው አኩሪ ማንነታችን በተገቢው ሁናቴ እየተገለጸ ነው ብለው አምኑም። ፖለቲካችን ግን ድንቅ እሴቶቻችንን ከመግለጽ ይልቅ ማህበረሰባችንን በአሉታዊ መልኩ የሚበክል ፖለቲካ ነው እየተንጸባረቀ ያለው ወደ አንድነት መጥቶ ነገሮችን ተግባራዊ በሆነ መልኩ ለመስራት ከመሞከር ይልቅ። ስራዬ ብለው የሚያናድዱ ሰዎች ናቸው የሚታዩት። የተለየ አመለካከት ያላቸውን ሰዎች ሰይጣን አድርጎ ማቅረብ፣ መከፋፈል ይብቃ ብለው የቀድሞዎቹ ፕሬዝዳንቶች እየተናገሩ ባሉበት ወቅት ሚስተር ትራምፕ ደግሞ ቡሽም ሆነ ኦባማ ወይም ሌሎች የቀድሞ ፕሬዝዳንቶች ለዩናይትድ ስቴትስ ሕይወታቸውን የገበሩ አርበኞችን ቤተሰቦች። እኔ ያደረኩትን ያህል አላደረጉላቸውም በማለት ከእውነት የራቀ ተብሎ የተገመጠ ቃል መናገራቸው ተሰምቷል።